ዛሬ የምንመለከተው እዚህ ማርቆስ ወንጌልን በተከታታይ አለፍ አለፍ ብሎ እያየን ነው። ባለፈው ሳምንት የሁለት የሁለት ወንድማማቾች የአራት ደቀ መዛሙርት እንዴት እንደተጠሩ ነበር ያየ ነው። እና ዛሬ ደግሞ ማቴዎስ ወይም ደግሞ እዚህ ጋር ሌዊ ተብሎ የተጠቀሰው ሰው ደቀ መዝሙር እንዴት ጌታ ኢየሱስ እንደጠራው ነው የምንመለከተው። እና ቁጥር 13 እና 14 ላይ በተለይ ጥቅሱ ያለው ቁጥር 14 ላይ ነው። በቀጥታ ይሄ ጥቅስ ማቴዎስ ወንጌል ምዕራፍ 9 ቁጥር 9 ላይ ማቴዎስ ራሱን ማቴዎስ ብሎ ጠርቶ ባስቀመጠበት ቦታ እናገኘዋለን። ግን ማርቆስን ነው እያነበብን ያለ ነው። 13 እና 14 እንዲህ ይላል። ደግሞም በባህር አጠገብ ወጣ፣ ሕዝቡም ሁሉ ወደ እሱ መጡና አስተማራቸው። ጌታ ኢየሱስ ክርስቶስ በገሊላ ባህር አጠገብ ነው ይህንን ሁሉ የሚያደርገው እና ሲያልፍም በመቅረጫው ተቀምጦ የነበረውን የእልፊዮስን ልጅ ሌዊን ማቴዎስ የተባለውን ማለት ነው አየና ተከተለኝ አለው ተነስቶም ተከተለው ይላል። በጣም አጭር ጥቅስ ነው እንደምታዩት። ቁጥር 14 ጌታ ኢየሱስ ክርስቶስ ጥሪ አቀረበ እና፣ ለዚህ ለአንድ ሰው ነው ጥሪ ያቀረበው። ባለፈው ያየነው ባለፈው ምዕራፍ ላይ ለሁለት ወንድማማቾች ለሁለቱም ለዮሐንስና ለወንድሙ ለያዕቆብ ለጴጥሮስና ለእንድሪያስ ጥሪውን ሲያቀርብ ሁለቱም ወንድማማቾች አራቱ ሰዎች ማለት ነው ጌታ ኢየሱስን ወዲያውኑ ቢዝነሳቸውን ትተው ሲከተሉት ነው ያየ ነው። እና ዛሬ ደግሞ ይሄ አንድ ሰው ጌታ ኢየሱስ ክርስቶስ ጥሪ ሲያቀርብለትና ሲከተለው ነው። እነዚህ እነዚህ በጣም አጫጭር የሚመስሉ ክፍሎች ውስጥ በጣም መሰረታዊ የእግዚአብሔር እውነቶች ተቀምጠው ነው የምናገኘው እና በመጀመሪያ መግቢያ ላይ የምናገረው እንግዲህ ጌታ ኢየሱስ ክርስቶስ መስበክ ከጀመረ በኋላ እዚህ ምዕራፍ ሁለት ላይ ምዕራፍ አንድ እነዛ አገልጋዮች አራቱም ከተጠሩ በኋላ በጣም ብዙ ሰዎች ወደ ጌታ እየመጡ ጌታ ኢየሱስ ክርስቶስ ያስተምር እና ይሰብክ ብዙ ፈውሶችን ያከናውን ነበር። ምዕራፍ አንድ ላይ ብዙ እርኩስ መናፍስት የነበረባቸው ሰዎች ከእርኩሳን መናፍስት ነፃ እየወጡ ጌታን ሲከተሉ ነው የምንመለከተው። እንዳውም ከዛ በኋላ እሱ በነበረበት ቤት በተለይ ቅፍርናሁምና ገሊላ ባህር አጠገብ ጌታ ኢየሱስ ክርስቶስ ዋና የመንቀሳቀሻ ኦፊሱን ወይም ቢሮውን አድርጎ ነበረ። በተለይ የጴጥሮስ ቤት አካባቢ እና ከዛ ነው እየወጣ ያስተምር የነበረው የራሱ ቤት አልነበረውም፣ ጌታ ኢየሱስ። እና ለምጻሞች ይመጣሉ፣ ይፈወሳሉ። በተለይ የነበረበት ቤት አካባቢ በጣም ብዙ ሰዎች ምዕራፍ አንድ ብትመለከቱ ቁጥር 44 ላይ 42፣ 43 ፀሐይም ገብቶ በመሸ ጊዜ የታመሙትን እና አጋንንት ያደረባቸውን ሁሉ ወደ እሱ አመጡ። ከተማይቱም ሁላ ይላል፣ በጣም ብዙ ሰው ተሰብስቦ እንደነበረ መገመት ትችላላችሁ። በደጅ ተሰብስበው ነበር። በልዩ ልዩ ደዌም የታመሙትን ብዙዎችን ፈወሰ፣ ብዙዎችንም አጋንንት አወጣ። አጋንንትም ክርስቶስ መሆኑን አውቀው ነበርና ሊናገሩ አልፈቀደላቸውም። እና ከዛ በፊት የጴጥሮስ አማት ቤት ገብቶ በንዳድ ታማ ነበር፣ ፈወሳት። እና በአጋንንት የተያዙ በልዩ ልዩ በሽታ የተያዙ ሁሉም ጌታ ጋር እየመጡ ይፈወሱ ነበር። እና አስደናቂ ነገር ነው ጌታ ኢየሱስ ክርስቶስ በእነዚህ በበሽተኞች፣ በአጋንንት በተያዙ፣ በኃጢአተኞች፣ በበደለኞች ላይ ሙሉ ስልጣን እንዳለው። አሁን ምዕራፍ ሁለት እንደገና ሲጀመር ምንድን ነው የምታወት? ባለፈው ምናልባት ከአራት ከአምስት ሳምንት በፊት አይተነዋል ይህን ምዕራፍ ሁለትን አንድ ሽባን ሰው አራት ሰዎች ይዘው ቅፍርናሆሙ ውስጥ ጌታ ኢየሱስ ባለበት ቦታ አመጡት። መሰብሰቢያ ደጅ መግቢያ አልነበረም። ስለዚህ ጣራውን ቀደው ወደ ውስጥ አወረዱት እና ሽባውን አንተ ልጅ ኃጢአትህ ተሰረየችልህ ብሎ እንደፈወሰው እንመለከታለን። እና እንግዲህ እነዚህ እነዚህን ሁሉ ሁኔታዎች እየሰራ ጌታ ኢየሱስ ክርስቶስ እየተራመደ ነበር። አሁን ገሊላ ባህር አጠገብ ሲያስተምር ቆይቶ በከተማው ውስጥ ሲያልፍ ይሄንን ሰው አየና በመቅረጫው ላይ ሲጠራው ነው የምንመለከተው። እና አሁን እኔ ይህንን የማቴዎስን ጥሪ በአንድ በአራት ነጥቦች ጥሪው እንዴት እንደመጣ በምን አይነት ሁኔታ እንደነበረ፣ ከጥሪው ምን እንደምንማር፣ የጥሪው ዓላማ ምን እንደሆነ አብረን እንድንመለከት እፈልጋለሁ። እና ይሄ ለእኛም ተመሳሳይ እውነታና ተመሳሳይ ውጤትን የሚያስተላልፍ ነው። ግን ከጥሪው በፊት ማቴዎስ የነበረበት ሁኔታ ምን አይነት ሁኔታ ነበረ? እንደምናየው ቁጥር 14 ላይ ሲያልፍም የሚልና በመቅረጫው ተቀምጦ የነበረውን የእልፍዮስን ልጅ ሌዊን ያ ማቴዎስን ማለት ነው አየ እና ተከተለኝ አለው ነው የሚለው። እና ይሄ ሰውዬ ከመጠራቱ በፊት የነበረበትን ሁኔታ ማወቅ በጣም አስፈላጊ ነው። ከጥሪው በፊት የነበረበት ሁኔታ እንደምንመለከተው፣ ከስሙ እንደምናየው ቀራጭ ነበረ። ቀራጭ ማለት ዛሬ ጠዋት ራሱ ፓስተር ፖርተር እዚህ ስለ እግዚአብሔር ፍቅር ጠላቶችን ስለ መውደድ ሲናገር የቀራጮችን ታሪክ ይናገር ነበር እና አንድ ሰው ፐብሊካንስ ነበር የሚባሉት ቀራጮቹ ቀራጭ ቀረጥ ሰብሳቢ ሰው ነው። በማህበረሰብ ውስጥ በጣም ዝቅተኛ ቦታ የነበራቸው ሰዎች ናቸው። የተከበሩ ሰዎች አይደሉም ቀራጮች እና የተጠሉ ሰዎች ናቸው። እንዳውም ፓስተር ፖርተር ጠዋት ይናገር የነበረው እነዚህ ቀራጮች ድሮ በተለያየ ማህበረሰብ ውስጥ ስራ ሰርተው የማይኖሩ ሰዎች ማለት ስራ ሰርተው የሚኖሩበትን ኑሮ ገንዘብ የማያገኙ ከሰሮት ወይም ከምርታቸው ወይም ከውጤታቸው የማያገኙ ሰዎች በጠቅላላ በዓለም ሁሉ ውስጥ በማህበረሰብ ውስጥ የተጠሉ ነበሩ ብሎ ሲናገር ነበር። በታሪክ ለምሳሌ የነጋዴዎች ነጋዴዎች ከአንዱ ቦታ የሚነገድ ነገድ አምጥተው እዚህ ጋር አትርፎ የሚሸጡ፣ በማህበረሰቡ ዘንድ ብዙ ተቀባይነት አልነበራቸውም ብሎ ይናገር ነበር። ምክንያቱም በሰው በሰው ትርፍ ነው እየኖሩ ያሉት የሚልን ነገር ሲናገር ነበር፣ ግን ቀራጮች ደግሞ የባሱ ናቸው። ቀረጥ ከሚሰበስቡት ውስጥ ለራሳቸው መጠቀሚያ ያደርጉ ነበርና በእርግጥ የተጠሉ የነበረበት ሁኔታ አንዱ ምንድን ነው? እነዚህ ቀራጮች በዛን ሁኔታ ውስጥ ለሮማን፣ ያን ጊዜ ሮማውያን ቅኝ ግዛት ዓለምን በሙሉ ገዝተው ነበር፣ እስራኤልንም ገዝተው ነበር። ስለዚህ ለሮማውያን ተገዢዎች ነበሩ። እና ለሮማዊ ተገዥ የሆናችሁ ቀረጥ ሰብሳቢ ከሆናችሁ ስማችሁ ባንዳ ነው። ባንዳ ሲባል ሰምታችሁ ታውቃላችሁ። ባንዳ ማለት ኢትዮጵያ ውስጥ ምን ማለት ነው? አገር የሸጠ ከጠላት ጋር ምን ያደረገ የወገነ ማለት ነው። ስማችሁ ቀራጭ ከሆናችሁ ባንዳ ነው። አገር ሻጭ፣ የተጠላ፣ የጠላቶቻችንን የሚደግፍ አይነት ስም ነበራቸው እና በጣም የተጠሉ አይነት ሰዎች ነበሩ። ከዚህም ባሻገር በእርግጥ ጥላቻቸው በዝም ብሎ በማህበረሰብ ውስጥ በከሮማውያን ጋር በመወገናቸው ብቻ ሳይሆን ሃይማኖት የሃይማኖት ሰዎች ራሳቸው እነዚህን ሰዎች አይቀበሏቸውም ነበር። ኃጢአተኞች ነው የሚሏቸው እና አሁን መጽሐፍ ቅዱስን አዲስ ኪዳንን በሙሉ ብታነቡ ቀራጮች ኃጢአተኞች ናቸው። እንዳውም አንድ ጊዜ ሉቃስ ወንጌል ምዕራፍ 18 ላይ ሁለት ሰዎች ወደ ቤተ መቅደስ ሊጸልዩ ሄዱ ብሎ ጌታ የሱስ ተናገረና አንደኛው ቀራጭ አንደኛው ፈሪሳዊ ነበሩ እና ፈሪሳዊው ሰውዬ ሲጸልይ እኔ እግዚአብሔር ያመሰግን አለው፣ በየሳምንቱ ከማገኘው ነገር አስራት ከፍላለሁ፣ እጾማለሁ፣ እንደዚህ አደርጋለሁ፣ እንደዚህ ቀራጭ ስላልሆንኩ ብሎ ቀራጩን አይቶ ሲናገር ነበር። ቀራጩ ደግሞ እኔ ፊትህን እንኳን መመልከት አይገባኝም፣ ኃጢአተኛ ነኝ ብሎ ደረቱን እየደቃ ንስሐ ሲገባ ነበርና ጌታ ኢየሱስ የሰጡ አስተያየት አለ ከነዚህ ሁለቱ ማንኛው ነው በእግዚአብሔር ዘንድ ተቀባይነት ያገኘው? ይሄ ስለ ኃጢአቱ ያዘነው ነው ብሎ ተናግሯል። እና ቀራጮች ምን ልላችሁ ነው ኃጢአተኞች ተብሎ የሚቆጠሩ በማህበረሰቡ ዝቅተኛና የዘቀጠ ቦታ እንዳላቸው የሚቆጠሩ ሰዎች ነበሩ። ግን አሁን ከማቴዎስ ወደ ጌታ ከመጠራቱ በፊት የነበረውን ሁኔታ ነው ለማሳየት የምፈልገው እና በሁለተኛ ነጥብ እዚጋ ያስቀመጥኩት ነፍሱን ከእስራት ውስጥ እስራት ውስጥ የሚያስቀምጥ ሁኔታ ውስጥ ነበረ። ይሄ ቀራጭ ማቴዎስ ማለት ምን ማለት ነው? ጠዋት ይህንን ሀሳብ ፓስተር ፖርተርም ሲናገር ነበር። እነዚህ በዛን ጊዜ ቀራጭ ሰብሳቢ ከሆናችሁ፣ ቀረጥ ሰብሳቢ ከሆናችሁ ሮማውያን ምንድን ነው የሚሏችሁ? በእርግጥ ቀረጥ ሰብሳቢ ለመሆን የምታደርጉት ነገር አለ። የሮማውያንን ለማገልገል ራሳችሁን መስጠት አለባችሁ። ግን ሮማውያን እንደዚህ ነው የሚሉት አሁን እዚህ አካባቢ ከሚሰበሰበው ቀረጥ እኛ የምንፈልገው ለምሳሌ አምስት ሺህ ወይም አስር ሺህ ዲናር ነው ይላሉ። ከዛ በላይ ያለውን ለራሳችሁ አድርጉ ነው የሚሏችሁ። ስለዚህ ቀረጥ ሰብሳቢ ምን የማድረግ ሁኔታ ውስጥ ነው የሚገባው? ብዙ ገንዘብ ሰብስቦ አምስት ሺህ ሰጥቶ ለራሱ ስንት ሺህ አስር ሺህ የሚሆን መቶ ሺህ ማስቀረት ነው። ስለዚህ ከዚህ የተነሳ በጣም ከፍተኛ ፈተና ውስጥ ነፍሳቸውን ያስቀመጡ ሰዎች ናቸው። በእጃቸው ውስጥ ብዙ ገንዘብ ያልፋል። ከሚያልፈው ገንዘብ ውስጥ የተወሰነውን ሰጥተው ለራሳቸው ያስቀራሉ። በጣም የናጠጡ ሀብታሞች ናቸው ቀራጮች። ለምሳሌ ሉቃስ ወንጌል ምዕራፍ 19 ላይ አንድ ቀራጭ ስሙ ተጠቅሶ ሰምታችሁ ታውቃላችሁ። ዘኪዎስ የሚባለው የቀራጮች አለቃ ነው። በጣም ሀብታም ነው። አጭር ሰው ነው። ከኔ ትንሽ አጠረ ሳይል አይቀርም፣ ግን በጣም ሀብታም የነበረ ሰው ነው። ለምንድን ነው እንደዚህ ያልኩት? ጌታ የሱስን ለማየት ሾላ ዛፍ ላይ ወጥቶ ነበረ ከሰው ሰው ቁመቱ ስለማይፈቅድለት እና ያለፉበትን ብዙ ገንዘብ በተለያየ መንገድ የሚያገኙ ነበሩ በጉቦ በምልጃ በተለያየ መንገድ ስለዚህ ያው እኛ እዚህም ዓለም እንኳን አሁን በጣም ብዙ ነገሮችን የመቆጣጠሪያ ሲስተም ባለበት ዘመን እንኳን ጉቦ የሚበሉ ማዕሰቦች አሉ አይደለም እና ያኔ ግን እንደዚህ አይነት ሲስተም አልነበረም ጉቦ ለመብላት ቀላል ነው ስለዚህ በእንደዚህ አይነት ሁኔታ ነፍሱን ፈተና ውስጥ ያስቀመጠ ሰው ነው ቀራጭ ሰው እና እንደዚህ አይነት ሕይወት የነበረው ሰው ነው። እና ራሱን የጌታ ተከታይ ለማድረግ ምንም ዝንባሌ አታዩበትም። አሁን እዚህ ታሪኩን ስታዩው ማቴዎስም ላይ ማርቆስና ማቴዎስ ላይ ነው የማቴዎስ ጉዳይ እየተጠቀሰው ጌታን ሲፈልግ አታዩም። የዮሐንስ ደቀ መዛሙርት ከነበሩት ጋራ ከነዛ ከነ ጴጥሮስ ከነ እንድሪያስ ጋራ ህብረት አድርጎ እንደነበረ ምንም ማስረጃ የለም። ስለዚህ ይሄ ሰው ወደ ጌታ ለመምጣት ጥረት ያደረገ ሰው አልነበረም። የጸለየም ሰው አልነበረም። እና ጌታ ኢየሱስ ራሱ ብቻ መጥቶ ነው አየው፣ እና ና ተከተለኝ ብሎ ሲጠራው የምታዩት። እና በእንደዚህ አይነት ሁኔታ ውስጥ የነበረ ሰው ነበረ። እኔ አሁን ይህንን ለምንድን ነው እንዲህ ሰፊ ጊዜ ሰጠሁ ከጌታ በፊት የነበረውን ሁኔታ የምትናገረው ብላችሁ ብትሉኝ ይሄ የማቴዎስ ጥሪና የማቴዎስ የነበረበት ሁኔታ ማንኛውንም ሰው የሚወክል አይነት ሁኔታ ነው። ወደ ጌታ ከመምጣታችን በፊት ጌታ ጠርቶን ወደ ራሱ ከማቅረቡ በፊት እኛን ጌታን አንፈልግም ነበር ስሜታችን፣ ፍላጎታችን የተለያየ የዚህ ዓለም ክብር፣ የዚህ ዓለም ዝና፣ የዚህ ዓለም መብለጥለጥ ነበረ። ማንም ሰው ወደ ጌታ ከመምጣቱ በፊት እንደዚህ ነበረ። ነፍሱን ማንም ው በተለያየ ፈተና ውስጥ ያስቀመጠ ሁኔታ ውስጥ ነበረ። በእርግጥ በማህበረሰብ ውስጥ ዝቅ ያለ ቦታ ያልኖረን ሰዎች ልንሆን እንችላለን ግን በጌታ ዘንድ ተቀባይነት የነበረበት ሁኔታ ውስጥ አልነበርንም ልላችሁ ነው። ከዛ ቀጥሎ የምናገረው የጌታ ጥሪ በሙሉ እውቀት ላይ የተመሰረተ እንደሆነ ማሳየት ነው። ማንኛውም ሰው በመጽሐፍ ቅዱስ ውስጥ ጌታ ሲጠራው፣ ማንኛውንም ሰው ጌታ ስለዛ ሰው ሙሉ ለሙሉ እውቀት አለው። አሁን እዚ ጋር ስለ ማቴዎስ ነው እየተነጋገርን ያለ ነው እና ጌታ ኢየሱስ ወደ ማቴዎስ በመቅረጫው ላይ ቁጭ ብሎ ቢሮ ውስጥ ቁጭ ብሎ ነው። ተመልከቱ፣ ታክስ የሚሰበስብበት ቦታ ነው፣ ቀረጥ የሚሰበስብበት ቦታ ነው። ጌታ መጥቶ ተከተለኝ ሲለው ስለ ማቴዎስ ሙሉ ለሙሉ እውቀት የነበረው ጌታ ነው እሱን የጠራው ጌታ ኢየሱስ። እዚ ጋ ላለሁኝ የተያዘበትን ክፉ ስርዓት መቶ በመቶ ያውቅ ነበር ያለበትን ውስጣዊ ጭንቀት፣ ውስጣዊ ግፊት፣ ውስጣዊ የተለያየ ኮንፊውዥን፣ ጌታ ኢየሱስ በደንብ ያውቃል። የእያንዳንዳችንንም ሕይወት እንደዚሁ ያውቃል። ጌታ ኢየሱስ የሰዎችን ውስጣዊ ችግር መቶ በመቶ ያውቃል የእኛን የግላችንን አሁን። ብዙ ሰዎች ስለ አንዳንድ ነገር ሲነገር ይህ ነገር ስለ ከሌ ነው፣ ይሄ ነገር ስለ ከሊት ነው ብለው ሊያስቡ ይችላሉ። ግን እኛን በደንብ መቶ በመቶ ጌታ ኢየሱስ ክርስቶስ ያውቀናል፣ ስሜታችንን፣ ልባችንን፣ ፍላጎታችንን፣ ውስጣችንን፣ በውስጣችን የሚተናነቀንን ችግር፣ ዝንባሌያችንን ሁሉ በደንብ ያውቃል። ጌታ የሰዎችን ውስጣዊ ዝንባሌና ፍላጎት ያውቃል። ስለዚህ ይህንን ሰውዬ ሊጠራው ሲመጣ ጌታ ኢየሱስ ክርስቶስ የማያውቀውን ሰው አይደለም እየጠራ ያለው በደንብ የሚያውቀውን ሰው ነው። አሁን ዮሐንስ ወንጌል ምዕራፍ አንድ ላይ ደቀ መዛሙርቱ ገና የዮሐንስ የመጥምቁ ዮሐንስ ደቀ መዛሙርት ሆነው አንድ ቀን፣ በተለይ እንድርያስ ነው የጴጥሮስ ወንድም፣ በመጀመሪያ ስለ ጌታ የሱስ ሲነገር ሰምቷል። ምን ብሎ ነበረ መጥምቁ ዮሐንስ? እነሆ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲናገር ሰምቷል። እና ተከተሉት። ጌታ ኢየሱስን የት ነው የምትኖረው ብለው ጠየቁት። እና ኑና እዩ የምኖርበትን አላቸው። አንድ ቀን ሙሉ ዋሉ ብሎ ይናገራል። እና ያን ቀን ሌላ ሰው ጌታ ኢየሱስ ክርስቶስ አግኝቶ ሲጠራ ታያላችሁ። ያ ሰው ማን ነው? ፊልጶስ ነው። እና ናትናኤል ነው። ይቅርታ ናትናኤልን አግኝቶት ና ወደ እኔ ሲለው ናትናኤል እንደቀረበው ተጋብዞ ነው የመጣው። ጌታ ኢየሱስ ገና እንዳየው እንዲህ አለው፣ ቅንነት የሞላበት ተንኮል የሌለበት የእስራኤል ሰው ብሎ ሲናገረው ዴ ከየት ታቀኛለህና ነው እንዲህ አይነት ነገር የምትናገረው ብሎ ሲለው ትናንትና ከበለስ ዛፍ በታች ቁጭ ብለህ አየሁህ ብሎ ተናግሮታል። እና ማለት የእያንዳንዱን ሰው እንቅስቃሴና ታሪክ ጌታ ኢየሱስ ያውቃል። ምን ለማለት ፈልጌ ነው መሰላችሁ? ጌታ ኢየሱስ ክርስቶስ ስጋ የለበሰ ምንድን ነው አምላክ ነው። እኛ እምነታችን እንደዚህ ነው። ጌታ ኢየሱስ ክርስቶስ ስጋ የለበሰ አምላክ ነው። የእኛ አምላክ ደግሞ ሁሉን ነገር የሚያውቅ አምላክ ነው። ስለ እያንዳንዳችን ድሮ የነበርንበትን፣ ወደፊት የምንሆነውን፣ አሁን ያለንበትን የሚያውቅ ጌታ ነው። ስለዚህ በሙሉ እውቀት ነው ይሄንን ሌዊን የጠራው አጭበርባሪ እንደነበረ፣ ቀራጭ እንደነበረ፣ በሰዎች የተጠላ እንደነበረ ብዙ ትርፍ ለማጋበስ ዝንባሌው ፍላጎቱ አንድ ቤት አለኝ ሁለት ቤት ሶስት ቤት አራት ቤት እንዲኖረኝ ይፈልጋለሁ የሚል አይነት ነገር ሁሉ እንደነበረው ያውቃል። ጌታ ኢየሱስ ይህንን ሁሉ እያወቀ ነው የጠራው። በመጨረሻ እዚህ የተያዘበትን ክፉ ስርዓት ጌታ ያውቃል የሚለው ጋ ማንን የትና መቼ እንደሚጠራ ጌታ ኢየሱስ ክርስቶስ ያውቃል። አንዳንድ ሰዎች ኢትዮጵያ እያሉ ገጠር እያሉ ተጠርተዋል። አንዳንድ ሰዎች አሜሪካ መጥተው ተጠርተዋል። አንዳንድ ሰዎች በልጅነታቸው ተጠርተዋል። አንዳንድ ሰዎች ካገቡ በኋላ ተጠርተዋል። አንዳንድ ሰዎች ዩኒቨርሲቲ እያሉ ተጠርተዋል። ገና ኤሌመንተሪ እያሉ ተጠርተዋል። ሰዎችን ጌታ በተለያየ ሁኔታ በተለያየ እድሜ ከተለያየ ጾታ መቼና የት እንደሚጠራ ጌታ ኢየሱስ ክርስቶስ ያውቃል። እግዚአብሔር ይመስገን። በሁለተኛ ነጥብ እዚህ ከዚህ ዋና ርዕስ የማሳየው ጌታ ኢየሱስ ክርስቶስ ሌላም የሚያውቀው ነገር አለ። ማቴዎስ እንደተጠራ ወደ እሱ እንደሚመጣም አውቆ ነው የጠራው። አሁን አንዳንድ ሰዎችን ጌታ ኢየሱስ ክርስቶስ ይጠራሉ እንደማይመጡ የሚያውቃቸው ሰዎች አሉ። ተጠርተው ግን ተጠርተው እንደሚመጡ ደግሞ አውቆ በሰዓቱና በጊዜው አንዳንዶች በጣም ከፍተኛ አደጋ ላይ ባሉበት ሁኔታ ውስጥ አግኝቶ ሲጠራቸው ሰዎች እንደሚመጡ አውቆ ነው የጠራው። ጌታ ሲጠሩ የሚመጡ ሰዎችን ያውቃል። ብዙዎች በብዙ መንገድ በብዙ ሁኔታ ተጠርተዋል እና አንዳንዶች አልመጡም። ብዙዎች ግን መጥተዋል። የሚመጡትንም የማይመጡትንም ጌታ ያውቃል። ግን ይሄኛውን ሰውዬ እንደተጠራ ወደሱ እንደሚመጣ አውቆ ነው ተከተለኝ ሲለው ብቻ ብድግ ብሎ ነው የተከተለው። በኋላ እንመለከታለን። እኔ ስለ ራሴ እናገራለሁኝ እዚህ ጋር እንደ ምስክርነት አስራ ሁለተኛ ክፍል ገብቼ አንድ መጥፎ ሀሳብ ውስጥ ነበርኩኝ። እኔ እና አንድ ማቀው ኤርትራዊ ድንገት ነው የተገናኘ ነው። የካቶሊክ እምነት ተከታይ ነው እና በጣም የሀብታም ቤተሰብ ልጅ ነው እና ቤተሰቦቹ በሙሉ እንትን ጀርመን ሀገር አሉ እና እኔ እንዳስጠናው ይፈልግ ነበር እና ያው አስጠነዋለሁ አስጠነዋለሁ። እና አንድ ጊዜ ሆቴል ይዞ ማታ ማታ ማታ ሆቴል እያደርን አስጠነው ነበር እና ከዛም ምን አለኝ፣ አንተ ለምን እኔ አሁን ልክ አስራ ሁለተኛ ክፍል ከጨረስኩ በኋላ በጅቡቲ በኩል ወጥቼ ጀርመን ሀገር ሄዳለሁ እና አንተ ከኔ ጋር የምትሆን ከሆነ ሙሉ ገንዘብ እንዳለ የሚያስፈልገውን ወጪ በሙሉ እኔ በቤተሰቦቼ አስከፍልልሃለሁ አለኝ። ብዙ ተናግረው አላቅም አይደለም እና አሰብኩኝ። አስራ ሁለተኛ ክፍል ነው ያለሁት፣ ቤተሰቦቼ እዚህ አሉ እና መውጣት አለብኝ እንዴ? የሚለውን ነገር አሰብኩ እና መንገድ ላይ ብሞትስ። ያ ጊዜ በጣም ክሪቲካል ጊዜ ነበር ለእኔ ይህንን መወሰን አለመወሰን መወሰን አለመወሰን በዛ በዛ ውስጥ ነው። ወደ ጌታ በደንብ ስጥም ብዬ የገባሁት እና አሁን ሳስበ ወደ ኋላ መለስ ብዬ በሕይወት ኖር ነበር ወይ በአፋር አልፎ በጅቡቲ በኩል ሄዶ ጀርመን መድረስ ምን ነበር ሊሆን የሚችለው ሕይወቴ የሚለውን ነገር በሙሉ ሳስብ እንደገና እኔ ያን ጊዜ እግዚአብሔር ደርሶ አወጣኝ ነው ምለው። ያን ጊዜ እና አንዳንድ ሰዎችን እግዚአብሔር ከሞት አፋፍ እንደማውጣት ነው ምንጥቅ አድርጎ የሚያወጣቸውና ወደ ራሱ የሚጠራቸው እና እግዚአብሔር ሰዎችን በራሱ መንገድ በራሱ ሁኔታ መቼ፣ የት እንደሚጠሩ በሙሉ እውቀት አውቆ ነው የሚጠራቸው እና እንደሚመጡም አውቆ ነው የሚጠራቸውና ጌታ ጠራኝ። እግዚአብሔር ይመስገን። እዚህ ጋር ሶስተኛ ነጥብ ያስቀመጥኩታል ወደፊት ምን እንደሚሆንና እራሱ ጌታ ኢየሱስ ምን እንደሚያደርገው አውቆ ነው የጠራው። ይገርማቸዋል። ትናንት ባለፈው ሳምንት ስንመለከት እነዛን ሁለት ወንድማማቾችን ሲጠራቸው ባለፈው ሳምንት አየነው ቦታ ላይ ኑና አላቸው። በኋላ ኑና ምን አደርጋቸዋለሁ እኔ አላቸው፣ ሰዎችን አጥማጆች አደርጋቸዋለሁ። አይኖ አሳ አጥማጆች ናችሁ፣ ግን እኔ እለውጣችኋለሁ። ጥበብ፣ ማስተዋል፣ ችሎታ ሁሉ ሰጥቼ ከዚህ ከዓሣ ማጥመድ አውጥቼ ሰው ክቡር ሰው ክቡር ነፍስ አጥማጅ እንድትሆኑ አደርጋችኋለሁ። አሁን እነሱን ሲጠራቸው ጌታ ኢየሱስ ምን ሊያደርጋቸው እንደሚችልም አውቆ ነው የጠራቸው። እኛንም እንደዚሁ ነው። አንዳንዶቻችንን፣ ወጣቶችን ምናልባት አስደናቂ በሆነ ትልቅ ክብር ላይ ሊያስቀምጠን እንደሚችልም አውቆ ነው ጌታ ኢየሱስ ክርስቶስ የሚጠራን። ይሄንን ሰው ሐዋርያ እንደሚሆን አውቆ ነው። የሕይወቱ ታሪክ ጸሐፊ እንደሚሆንም አውቆ ነው። ተመልከቱ ማቴዎስ ወንጌልን የጻፈው ይሄ ሰው ነው። መቅረጫው ላይ የነበረ ሰው ጌታ ኢየሱስ ክርስቶስ ጠራው። የሕይወቱን ባዮግራፊ የጻፈው ይሄ ሰው ነው እና ጌታ ሲጠራን ምን እንደሚያደርገንም አውቆ ነው የሚጠራን። በእርግጥ ለውርደት ጌታ ኢየሱስ ሰዎችን ጠርቶ አያውቅም። በምንም አይነት መንገድ ለዝቅተኛ ቦታ ላይ ለማስቀመጥ ሰዎችን ጠርቶ አያውቅም። የሕይወት ታሪኩ ጸሐፊ ሐዋርያ፣ የእውነት ሰባኪ እንደሚሆን፣ አገልጋይ እንደሚሆን አውቆ ነው የጠራውና፣ እኛንም ሲጠራን ጌታ ኢየሱስ ክርስቶስ ከውርደት ወደ ክብር፣ ከዝቅተኛ ደረጃ ወደ ትልቅ ደረጃ በሱ እና በመንፈሱ የራሱ አገልጋዮች በምድር ላይ ታላላቅ ሰዎች ሊያደርገንም አስቦ እንደሚጠራን እንድናስብ እፈልጋለሁኝ። ሰይጣን ይጠራናል ምንም ጥርጥር የለውም። ዓለም ትጠራናለች፣ ምንም ጥርጥር የለውም። ኃጢአት ይጠራናል፣ ምንም ጥርጥር የለውም። ግን የእነዚህ የሶስቱ የሰይጣን የዓለም የኃጢአት የሥጋ ፍላጎታችን ጥሪ ሁሉ እኛን ለማዋረድ ነው። ብዙ ሰዎች ሲዋረዱ አይተናልና ጌታ ምን እንደሚያደርገው አውቆ ነው የጠራው። ሌላው ነጥቤ ጥሪው ምን አይነት ጥሪ ነው አሁን እንደገና አነብላችኋለሁ ቁጥር 14 ሲያልፍም ጌታ ኢየሱስ በመቅረጫው ተቀምጦ የነበረውን የእልፊዮስን ልጅ ሌዊን አየና ምን አለው ተከተለኝ ነው ያለው አሁን ይሄ ተከተለኝ የሚለውን ጥሪ ነው ጌታ ኢየሱስ ክርስቶስ የተናገረው ብቻ መጦ ሲያልፍ አየው ተከተለኝ ብሎ ተናገረው ከዛ ጌታ ኢየሱስ መንገዱን ቀጠለ የእልፊዮስ ልጅ ሌዊ ብድግ ብሎ ጌታ የሱስ ምን አደረገው ተከተለው። ጥሪው እዚህ ጋር የምናገረው በጣም ግልጽና ቀጥተኛ ነበር። አሁን ይህንን ሳስብ ብዙ ሰዎች የክርስትና እምነት የመጽሐፍ ቅዱሳዊ ክርስትና ውስብስብ ይመስላቸዋል። ከዚህም በፊት ተናግራለሁ። የማይቻል እማይቻል ነገር ይመስላቸዋል። ግን በጣም ግልጽ በጣም ቀጥተኛ የሆነ እምነት ቢኖር ክርስትና ብቻ ነው። ጌታ ኢየሱስ ክርስቶስ በጥቂት ፊደላት የተገለጠ ጥሪ ነው የተናገረው ተከተለኝ ነ ያለው እና ይህንን ተከተለኝ የሚለውን እዚህ ማስታወሻ ላይ ምን አስቀምጫለው? ተከተለኝ የሚለው ይሄ በአማርኛ ቋንቋ እቺ የመጨረሻዋ ኝ ካለችበት ምንድን ነው የምታመለክተው እኔን ነው የምትለው እኔን ተከተል ነው ምትለው ተከተለኝ እኔን በጣም ግልጽ ነው ግልጽ ነው። ቀጥተኛ ነው። እኔን ተከተለኝ። ከዚህ በፊት ብዙ ነገሮች ተከትለሃል። አሁን እኔን ተከተለኝ ነው ጌታ ኢየሱስ የሚለው እና ይህ ጥሪ ድንቅ ነው። ድሮ ከሚከተለው ነገር ድሮ ከሚከተለው ሀሳብ ድሮ ከሚከተለው የሕይወት አቅጣጫ እንዲመለስና ጌታ ኢየሱስ ክርስቶስን አሁን እንዲከተል ያቀረበ ጥሪ ነው። ይሄ ጥሪ በጣም አስደናቂ ነው። የህይወት ለውጥ እንዲያደርግ የሚጠይቅ ጥሪ ነው። አሁን ጌታ ኢየሱስ ተከተሉኝ ተከተለኝ የሚላችሁ ከሆነ የምትከተሉትን ሌላ ነገር መተው ይጠይቃችኋል። የምትከተሉትን ሌላ ሀሳብ መተው ይጠይቃችኋል። ፊት ለፊታችሁ ማድረግ ያለባችሁና እያያችሁት እንደ ዓላማ እንደ ባንዲራ የምትከተሉት ፊት ለፊታችሁ የሚሄድ ጌታ ኢየሱስ ክርስቶስ እንዲሆንላችሁ ጥያቄን የሚያቀርብ ነገር ነው። በጣም ግልጽ ነው። ጌታ ኢየሱስ ክርስቶስን መከተል እዚህ ሁለተኛ ነጥብ ላይ ያስቀመጥኩት የጥሪው አቅጣጫ ግልጽ ነበር። እኔን ነው የሚለው እዚህ ጋ ያቺ ቅድም ያልኩትን ነገር ጽፌያታለሁኝ። ተከተለኝ የሚለው ውስጥ እኔ የምትለው ቃላለች። ሌላ ነገርን አይደለም እኔን ነው። ፓስተርን አይደለም እኔን ነው። የተለያዩ ሰዎችን አይደለም እኔን ነው የተለያዩ አመለካከቶችን አይደለም እኔን ነው። ጌታ ኢየሱስ ክርስቶስን ነው። አሁን ማቴዎስ የተጠራው ሰዎችን እንዲከተል አይደለም ቡድንን እንዲከተል አይደለም የሃይማኖት እንዲከተል አይደለም አንድ ግለሰብን እንዲከተል ነው። ያ ደግሞ ስጋ ለብሶ የመጣ አምላክ ነው። ጌታ ኢየሱስ ክርስቶስን ነው። እኔን ተከተለኝ። እዚህ ጋ አንዳንድ ነጥቦችን አስቀምጫለሁ። ጌታ ኢየሱስን መከተል ሕይወትን መከተል ነው። ጌታ ኢየሱስን መከተል ሰላምን መከተል ነው። ጌታ ኢየሱስ ክርስቶስን መከተል ጽድቅን መከተል ነው። ጌታ ኢየሱስ ክርስቶስን መከተል እውነትን መከተል ነው። መዓት ነገር መደርደር ትችላላችሁ። የሕይወት መንገድን መከተል ነው። የሞት መንገድን መጣል ነው። ጌታ ኢየሱስ ክርስቶስን መከተል፣ ጌታ ኢየሱስ ክርስቶስን መከተል ትርጉም ያለው ደስታ ህይወት ውስጥ መግባት ማለት ነው። እና የሚገርም ነው ጌታ ኢየሱስ ክርስቶስ እነዚህን ሁሉ ነገሮች ያካተተ ነገርን የራሱን ነገር ይዞ ነው ማቴዎስ ሌዊ ተከተለኝ ብሎ የተናገረው እና በጣም ግልጽ ነው ለማቴዎስ ይከተል የነበረውን ነገር ያስጣለው ጥሪ ነው ለማቴዎስ ለማቴዎስ ውስብስብ አልነበረም። ተነስቶ ኢየሱስን ለመከተል ያስወሰነው ውሳኔ ነው። በኋላ እሱን እናገርበታለን እና እዚ ጋ እንደ ሶስተኛ ነጥብ እዚ ጋ ያስቀመጥኩት ነገር ጥሪው የመጣው ለግሉ ነበር። አሁን እዚህ ጋር እንደምታዩት ቁጥር 14 ላይ በመቅረጫው ላይ ተቀምጦ የነበረውን የተናቀውን፣ የተጠላውን፣ ማንም ሰው ጓደኛ ሊያደርገው የማይፈልገውን ይህንን ማቴዎስን ባንዳ የተባለው ማቴዎስን ቀርቦ ጌታ ኢየሱስ ተከተለኝ ሲለው እዚህ ጋ የተናገርኩት ለግሉ የመጣ ጥሪ ነው። አሁን በግል ነው። ጌታ ኢየሱስ ክርስቶስ የሚጠራን በግል ነው። ከዚህም በፊት ተናግሬ አውቃለሁ። የክርስቲያን ልጅ ክርስቲያን ላይሆን ይችላል። የክርስቲያን ልጅ በግሉ ነው የሚጠራው። እያንዳንዳችን በግላችን ነው ጌታ ኢየሱስ ክርስቶስ የሚጠራን፣ ተከተኝ ነው ተከተለኝ ነው ብሎ የሚጠራን። በእርግጥ በጅምላ በቤተሰብ እንድንከተለው ጌታ ኢየሱስ ጥሪ ያቀርባል። ግን ጥሪ ሁሉ ጊዜ ለግላችን የሚመጣ ጥሪ ነው እና ይህንን ጥሪ ለግሉ ነበር ጌታ ኢየሱስ ክርስቶስ ያሰማው እና ብቻውን ነው ማቴዎስ ተነስቶ የተከተለው። በእርግጥ እኔ አልጠራጠረም በኋላ ሚስቱና ልጆቹ ወደ ጌታ እንደመጡ አስባለሁ። ምክንያቱም ጥሪ ያገኘ ሰው በሙሉ ጥሪውን ለሌሎች የማካፈል ግዴታ እና ኃላፊነት አለበትና ጥሪው የመጣው ለግሉ ነበር እና ለእያንዳንዳችንም እንዲሁ ነው ጌታ ኢየሱስ ጥሪ የሚያመጣው ቴዎድሮስ ተከተለኝ ነው የሚለው፣ ኃይለ ልዑል ተከተለኝ ነው ቆንጂት፣ ኤልሳ እና ሰሎሜ ሳምራዊት ርብቃ በግል አበራሽ ተከታይ ነው ብሎ የሚናገረው እና በግላችን ይሄ ድምፅ ከመጣ እግዚአብሔር አክብሮናል ማለት ነው እግዚአብሔር ያለንበትን ሁኔታ አውቆታል ማለት ነው እግዚአብሔር የወደፊቱን አዘጋጅቶልናል ማለት ነው ምንም ጥርጥር የለውም የዘላለም መንግስት የእሱ እቃዎች የእሱ መጠቀሚያዎች ሊያደርገን አቅዶ ነው ጥሪ ለእኛ የሚያመጣው ጥሪ ከደረሰን ችላ እንበል። ተነስተን ጌታ የሱስን እንከተለው። እግዚአብሔር ይረዳናል፣ ደግሞ ጸጋውን ያበዛልናል። ጌታን የምንከተል ከሆነ በዓለም ላይ የሚቀርብን አንድ ትልቅ ነገር አለ። ምንድን ነው የሚቀርብን ነገር? ኃጢአት ነው። ኃጢአት ይቀርብናል፣ ግን ሁሉ ነገር ይሞላናል። እግዚአብሔር ይመስገን እና ሰዎች ይሄ ነገር ግልጽ አይሆንላቸውም። ብዙ ጊዜ ጌታን መከተል ማለት ኋላ ቀር መሆን ማለት ይመስላቸዋል። ኖ ኖ፣ አይደለም። ጌታን መከተል ማለት ዘመናዊነት ነው። ከሳይንቲስቶች የበለጠ እውቀትና ጥበብ ውስጥ መግባት ነው። ሰማያዊ ምስጢርን መረዳት ማለት ነው። የሕይወትን ትርጉምና ዓላማ ማወቅ ማለት ነው። እግዚአብሔር ይመስገን ለግላችን ነው። ግን ይሄ ጥሪ የሚመጣው እና መጨረሻ ላይ እዚኛው ንዑስ ርዕስ ጋር የምናገረው ጥሪው መለኮታዊ ትእዛዝ ያለበት ነበር። ተመልከቱ። በመጽሐፍ ቅዱስ ላይ ይሄ በእንግሊዝኛም ቋንቋ በአማርኛም ቋንቋ እውነት ነው። ይሄ ተከተለኝ የሚለው ቃል ትእዛዝ ነው፣ ኮማንድ ነው፣ ኢምፐራቲቭ ነው ነው በእንግሊዝኛ የሚባለው በግሪክም በእንግሊዝኛም በአማርኛም በየትኛውም ቋንቋ ኢምፐራቲቭ ነው፣ ትእዛዝ ነው። ይሄ ማለት ጌታ ኢየሱስ ክርስቶስ ሲናገረው መለኮታዊ ትእዛዝ ያለው ነው። እና አባት እና እናት ምናልባት ሲያዙ ልጆች እንደ መለኮታዊ ትእዛዝ ሊያዩት ይችላሉ። በእርግጥ አባትና እናት መከበር አለባቸው። ይሄኛው ግን ከራሱ ከሰራዊቱ ጌታ ከጌታ ከኢየሱስ የወጣ የመለኮት ትእዛዝ ነው። እኔ ባለፈውም ባለፈውም ሳምንት ስናገር የጌታ ጥሪ ሁል ጊዜ ጌታ ሲጠራ ጥሪው ብቁ ጥሪ የሚባል ጥሪ ነው። በቲዎሎጂ የምናውቀው ብቁ ጥሪ ተብሎ ነው የሚታወቀው ማለት በሰው ውስጥ ለውጥ የሚያመጣ ጥሪ ነው። አሁን ጴጥሮ እዚ ጋር ማቴዎስ ሰምቶታል። ተከተለኝ የሚለው ነገር እንደመጣ ልቡን ነው ያናወጠው እዛ መቅረጫው ላይ ቁጭ ብሎ እና ወዲያው ውሳኔ ነው ያስወሰነው። ምክንያቱም የጌታ ትእዛዝ ኃይለኛና ኃይለኛ መለኮታዊ ትእዛዝ ነው። ውስጥን በሙሉ እንዲታዘዝ የሚያደርግ ትእዛዝ ነው ወደ ውስጥ የመጣው እና ጥሪው ከጌታ ከኢየሱስ ነው የወጣው መለኮታዊ ኃይለኛ ብቁ በውስጥ ውሳኔን የሚያስቀምጥ ጥሪ ነበር። ስለዚህ ማቴዎስ እዛ ጋር ቢሮ ላይ ቁጭ ብሎ ልዩ ልዩ ፕሮግራም ይኖረዋል ብላችሁ ማሰብ ትችላላችሁ። ቀኑን ሙሉ የሚያደርገው ግን ምንም ነገር ሳያነሳ፣ ምንም ነገር ሳይል ተነስቶ ነው ጌታ ኢየሱስን የተከተለው። የጌታን ጥሪ አለመታዘዝ የሚባል ነገር የለም። ጌታ ሲጠራ፣ በእርግጥ ጌታ ሲጠራ የመለኮት ጥሪ ነው የሚጠራው እና ያንን ጥሪ ሰዎች ሁሉ እንዲታዘዙ ጌታ የሱስ በኃይሉ በጸጋው በፍቅሩና በችሎታው በውስጣቸው የመታዘዝን ኃይል እንዲቀመጥ አድርጎ ነው የሚጠራው። እግዚአብሔር የተመሰገነ ይሁን። ሌላው የምናገርበት ነጥብ የጥሪው አስገራሚ ውጤት ነው። ጥሪው አስገራሚ ውጤት ነው የነበረው። ያው ቅድምም ተናግረዋለሁ፣ መለኮታዊ ስለነበረ ማቲዎስ ወዲያውኑ ተነስቶ ነው የተከተለው። ጊዜና ቀጠሮ አልሰጠም። ማቴዎስ ልቡ እንደተነካ ሁሉ ነገር ግልጽ ብሎ እንደታየው ግልጽ ነው። እኔ አሁን እዚህ ጋ ሳየው ማቴዎስ ቁጭ ብሎ መቅረጫው ላይ የተለያዩ ሰዎች መጥተው ቀረጥ እሰበስባለሁ ብሎ ፕላን እንዳደረገ፣ ይሄን ያህል ገንዘብ ዛሬ አገኛለሁ ብሎ እንደገመተ አስባለሁ። አሁን እዚህ ጋ ይሄ ጥሪ ሲመጣ እነዚህን ሁሉ ነገሮች ትቶ ተነስቶ ጌታ የሱስን እንዲከተል ነገሮች ሁሉ ግልጽ ብለው የታዩት ይመስለኛል። ልክ እንደ ቴሌቪዥን እንደምታዩት ዓለምን መከተል፣ ገንዘብን መከተል፣ ቀረጥ መሰብሰብን መከተል፣ ስሜትን መከተል፣ ምኞትን መከተል ጥቅም እንደሌለው፣ ይህንን ኢየሱስን መከተል ግን ጥቅም እንዳለው ግልጽ ብሎ እንደታየው አስባለሁ። እና ከዛ የተነሳ ወዲያውኑ ተነስቶ ነው የተከተለው። ቅሌን ጨርቄን እኛ በአማርኛ እንደምንለው አላለም። ቀጠሮና ጊዜ አልሰጠም። በኋላ ነገ ተነጎዳ ሚስቴን፣ እናቴን፣ አባቴን አማክሬ ወንድሜን፣ እህቴን አማክሬ አላለም። ብድግ ብሎ ጌታ ኢየሱስ ክርስቶስን ተከተለ። እርምጃ መውሰድ እንዳለበት ገብቶት በዛን ሰዓት እርምጃ ወሰደ። እኔ አሁን ለእናንተም የማሳስበው ነገር ጌታ ኢየሱስ ክርስቶስ በውስጣችሁ እሱን እንድትከተሉት ጠርቷችሁ እንደሆነ ውስጣችሁ ተሰምቶት ከሆነ ቅሌን ጨርቄን አትበሉ፣ ጌታ ኢየሱስ ክርስቶስን ተከተሉ። ንስሐ ግቡና በቃ ከተልሃለሁ፣ ህይወቴን በሙሉ ላንተ ሰጥቼ፣ ከዚህ በኋላ የህይወቴ መሪ፣ የህይወቴ ረኛ፣ የህይወቴ አቅጣጫ ቀያሽ አንተ ሁንልኝ ብለን ራሳችንን መስጠት ይገባናል። እንዲህ አይነት እርምጃ ነው ማቴዎስ የወሰደው እና አሁን እዚህ ሁለተኛ ነጥቤ ላይ ምን ብያለሁ? ሙሉ ለሙሉ ነው የተከተለው ማቴዎስ። ተመልከቱ፣ ተነስቶ ሲከተለው በአካልም በመንፈስም ነው ልክ እንደ ወንድማማቾቹ እዛ ጴጥሮስና እንድሪያስ ቀጥሎ ደግሞ ዮሐንስና ያዕቆብ እነሱም አባታቸውን ባለሙያተኞቹን ትተው ተከተሉት። እና እነ ጴጥሮስም መረባቸውን፣ ታንኳቸውን ትተው ተከተሉት። ልክ እንደዛ ነው። በቃ ውሳኔ እንድንወስን የሚያደርገው ሙሉ ለሙሉ በአካላችንም፣ በመንፈሳችንም፣ በውስጣችንም፣ በውጫችንም ጌታ ኢየሱስን እንድንከተል የሚያደርግ አይነት ጥሪ ነው የምንጠራው። እዚህ ጋር ሌላ ነጥብ አስቀምጫለሁ። በእውቀትም እያደገ ነው የተከተለው። ይገርማችኋል። ጌታን ስትከተሉ በእውቀት እንድታድጉ ያደርጋችኋል። በየዕለቱ ከጌታ ጋር ትሆናላችሁ። በየዕለቱ እሱ ይመራችኋል፣ በመንፈስ ይመራችኋል። እሱን ትከተላላችሁ እና እሱ በየደቂቃው፣ በየሰዓቱ በሕይወታችሁ እያስተማራችሁ እያስተማራችሁ እያስተማራችሁ፣ እያበሰላችሁ፣ እያሳደጋችሁ ማስተዋልና ጥበብ እያበዛላችሁ ይሄዳል። እና ከሱ ትማራላችሁ እሱ የሚሰራው ማንነቱን እያያችሁ፣ ልክ ነው፣ ይሄን የኔ ውሳኔ፣ እሱን መከተሌ ትክክል ነው። ጎን በጎን ደግሞ ታያላችሁ፣ ዓለምን የተከተሉ ሲወድቁ፣ ኃጢአትን የተከተሉ ሲከስሩ፣ ሲዋረዱ፣ እናንተ ግን ስትከበሩ፣ ከፍ ከፍ ስትሉ፣ በሞገስም በጥበብም በእውቀትም ጌታ ሲመራችሁ ማየት ትችላላችሁ እና በእውቀት እያደገ ነው የተከተለው አስገራሚ ውጤት ያለው ጥሪ ነው። መጨረሻ ላይ ማቴዎስ ከጠቅላላ የሕይወት ታሪኩ በኋላ ከነበረው የሕይወት ታሪኩ እና ከአንዳንድ ትውፊቶች እንደምንገነዘበው ያው እስከ መጨረሻው ጌታ ኢየሱስ ክርስቶስን የተከተለ ሰው ነው። ወደ ኋላ ሳይል የተከተለ ሰው ነው። እስከ ህይወቱ መጨረሻ የተከተለው ሰው ነው፣ ጌታ የሱስን እንዳውም፣ አንዳንድ ትውፊቶች ሌጀንድ፣ የሚባሉ ጽሁፎች እንደሚናገሩት ኢትዮጵያ መጥቶ የወንጌልን በኢትዮጵያውያን መካከል ሲሰብክ በሰማዕትነት እንደሞተና እንዳለፈ አንዳንድ የስነ ጽሁፎች ይናገራሉ ማቴዎስ እና እስከ ህይወቱ መጨረሻ እስከሚሞት ድረስ ጌታ ኢየሱስ ክርስቶስን ተከተለው እና ይሄ የጥሪው አስገራሚ ውጤት ነው ጌታ ኢየሱስ ክርስቶስ ሲጠራን ዘለቄታዊ ዘላለማዊ እውነተኛ ጥሪ ነው የሚጠራን እስከ መንግስተ ሰማይ እስከምንገባ ድረስ የማይተወን ጥሪ ነው የሚጠራን እና እስከ መጨረሻው እንድንከተለው ነው የሚያደርገን ይሄ ጥሪ በማግኘትና በማጣት የሚናወጥ አይነት ጥሪ አይደለም እና ተከተለኛ ያለው ጥሪ በጣም አስደናቂ ውጤት የነበረው ጥሪ ነው እና መጨረሻ ላይ ወደ ማጠቃለያ የሚያመጣኝ ነጥብ የማቴዎስ ጥሪ ለሌሎችም የተስፋ በርን የከፈተ ጥሪ ነበረ የሚል የመጨረሻ ነጥብ አለኝ እና እዚህኛው ላይ እንድና የምፈልገው ከዛ ከተጠራ በኋላ የሆነውን ነገር ስመለከት ነው። ላንብብላችሁ ቁጥር 14 ላይ ሲያልፍም በመቅረጫው ላይ ተቀምጦ የነበረውን የልፍዮስን ልጅ ሌዊን አየና፣ ተከተለኝ አለው ተነስቶም ተከተለው ይልና ቁጥር 15 በቤቱም በማዕድ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ፣ ብዙ ነበሩ፣ ይከተሉትም ነበር ብሎ ይናገራል። ታያላችሁ፣ አሁን ይሄ ሰውዬ ጌታን ተከተለና እዚህ ያስቀመጥኩት ነጥብ የሱ መዳን ሌሎች ቀራጮች ጌታን እንዲሰሙ አድርጎታል። ምክንያቱም በቤቱ ግብዣ አዘጋጅቶ በስንተኛው ቀን እንደሆነ አይታወቅም። እዚህ ጋር አልተጻፈም። አንዳንድ የመጽሐፍ ቅዱስ አጻጻፎች በመካከላቸው በቁጥር 14 እና በቁጥር 15 ና 16 መካከል ምናልባት የ2 የ3 የ4 ሳምንት ጊዜ ሊኖር ይችላል፣ ወይም ደግሞ የ2 የ3 ቀን ጊዜ ሊኖር ይችላል። ታሪኩ ግን ቀጣይ ነው። የማያስፈልጉ ነገሮች ወጥተው ማለት ነው፣ ሳይጻፉ። ስለዚህ ማቴዎስ ሀብታም ሰው ነበረ። ያው የቀረጥ ሰብሳቢ ነበረ። ታስታውሳላችሁ ያልኩትን ነገር እና መቼም ትልቅ በጣም ማንሽን የሆነ ቤት እንደነበረው ነው የሚታሰበው እና በቤቱ ቀራጮች ጓደኞቹን በሙሉ ሰብስቦ እኔን የለወጠኝን እንድለወጥ ያደረገኝን መታችሁ መስማት አለባችሁ ብሎ ግብዣ አዘጋጅቶ ጋበዛቸው። እና እዚህ ጋር ያስቀመጥኩት ነገር አለ። የለወጠው ማን እንደሆነ፣ ለምን ስራውን እንዳቆመ፣ ለምን የህይወት ለውጥ እንዳደረገ፣ አንዳንድ ቀራጮች ማቴዎስን የነበረውን ፖዚሽን እንትኑን ሁኔታውን አይተው፣ እንዴ እብድ ነህ እንዴ? ምን ነካ? እንዲህ በአንድ ቀን ጥለህ ትሄዳለህ እንዴ? ምን ቀምሰህ ነው? እኛን ጌታን ስንቀበል እንደዚህ ብለውናል አይደል? ምን ቀምሳቸው ነው? ምን አቀመሷቸው? ምን ቀምሰህ ነው? እንደው ለመሆኑ ይህንን በጣም ብዙ ሀብት የምታገኝበትን ስራ ለቀ እየወጣ እና የቀመስኩትን ያቀመሰኝን ኑና እዩት ብሎ ነው። ቤቱ ግብዣ አዘጋጅቶ ጋበዛቸው ሰዎችን እና ቀራጮች በሙሉ ተሰብስበው ጌታ ኢየሱስ ክርስቶስን እንዳዩት ከጌታ ከኢየሱስ ክርስቶስ አንደበት እንደሰሙ እንመለከታለን እና የማቴዎስ ጥሪ ለብዙ ቀራጮች የመዳንን መንገድ እንዲያገኙ የተስፋ በርን የከፈተ ጥሪ ነው ታያላችሁ ቁጥር 15 ላይ በቤቱ ጌታ ኢየሱስ ተጋብዞ ተቀምጧል እዛ ቁጥር ማቴዎስ 9 ላይ ግብዣ በቤቱ አድርጎ ነው የሚለው እና በማዕድ ተቀምጦ ብዙ ቀራጮችና ኃጢአተኞች ከኢየሱስና ከደቀ መዛሙርቱ ጋር ተቀምጠው ብዙ ነበሩ ይላል እና እንዳውም አብረው መብላት ብቻ አልነበረም ከዛ በኋላ ምን ያደርጉት ነበር ጌታ ኢየሱስ ክርስቶስን ይከተሉትም ነበር እንግዲህ አንድ ቀራጭ መጣ። ስንት ቀራጮች መጡ? በጣም ብዙ ቀራጮች ስራቸውን፣ መቅረጫቸውን እየተዉ ወደ ጌታ ወደ ኢየሱስ ክርስቶስ እንደመጡና የኢየሱስ ክርስቶስ ተከታዮች እንደሆኑ ነው። አሁን እኔ ይህንን ሳስብ እያንዳንዳችንም እንደዚህ አይነት ነገር ማድረግ አለብን። ወደ ቤተ ክርስቲያን ሰዎችን መጋበዝ አለብን። የምናገኛቸውን አበሾችን ኑና የእግዚአብሔርን ቃል ስሙ ኑና ከኛ ጋር አምልኩ ብለን ለመጋበዝ ምንም መፍራት የለብንም። ልክ ይሄ ጌታችን የሚያሳፍር አይደለም። ጌታችን ሰዎችን ሁሉ ማዳን የሚችል ብቃት አለው። አስደናቂ የሆነ ጸጋ አለው። በጸጋ ሁሉ ሰዎችን መድረስ ይችላል እና ታያላችሁ። የግል ምስክርነቱ ሌሎችን ወደ ጌታ አምጥቷል። ተለውጫለሁ እና ለውጡ በሰዎች ሁሉ ታውቋል። ለውጡ አልተደበቀም። ልክ እውነተኛ ክርስቲያን ስትሆኑ እንደዛ ነው የምትሆኑት። ማንንም ሰው ለመድረስ ነው የምትነሱት። ሰዎች ሁሉ ጌታን እንዲያውቁላችሁ ነው የምትጸልዩት የምትጓጉት። ምክንያቱም ሰላሙ በውስጣችሁ ያገኛችሁት ሰዎች ዘንድ ውስጥ የለም። እናንተ ያላችሁ ደስታ እነሱ በብዙ መንገድ ሊያገኙት ይሞክራሉ፣ ግን ፌል የሚያደርጉበት ነገር ነው። ስለዚህ ይህንን ሰዎች ሁሉ ሰውን የምንወድ ከሆነ እንዲጋሩ ልክ እንደ ማቴዎስ የማድረግ ግዴታና ጥሪ አለን። የማቴዎስ ጥሪ ለሌሎች የተስፋን በር የከፈተ ነበር እና እንዳውም እዚህ ጋር በጣም ሰፊ የሆነውን የተስፋ በር የመጨረሻው ላይ ጽፍ ያለው ወንጌሉን የጻፈው የማቴዎስ ወንጌል የጻፈው እሱ ነው። ተመልከቱ በማቴዎስ ወንጌል አማካኝነት ብዙ ሚሊዮን ሰዎች የጌታን እውነት እንዲረዱ አድርጓል። ብዙ ሚሊዮን ሰዎች የማቴዎስ ወንጌል በሱ ተጽፏልና፣ በወንጌሉ ብዙዎች ጌታን አግኝተዋል። በወንጌሉ ብዙዎች ጌታ ማን እንደሆነ አውቀዋል። በወንጌሉ ብዙዎች ጠቃሚ የመንግስተ ሰማይ ተማሪዎች ሆነዋል። ስለዚህ የማቴዎስ መለወጥ የማቴዎስ ጥሪ ተመልከቱ። ያቺ ትንሽ ጥሪ ተከተለኝ። መቅረጫው ላይ የጀርባ ታሪኩን አሳይቻቸዋለሁ። ያ የተጠላ ሰው፣ ተስፋ ያልነበረው ሰው በብዙ ፈተና ውስጥ በገንዘብ ፈተና ውስጥ ራሱን ያስቀመጠ ሰው ከዛ ማንም ሰው ሊያወጣው ከማይችል፣ በተለይ በዓለም ላይ ታውቃላችሁ፣ ገንዘብ የክፋት ሁሉ ስር ነው ይባላል፣ አይደለም? ከዛ ስርና መሰረት ወጥቶ ተነቅሎ ጌታ ኢየሱስ ክርስቶስን ተከታይ እንዲሆን ያደረገው ጥሪ ያ ጥሪ አስገራሚ ጥሪ ነበር። የመለኮት ጥሪ ነበር። ኃይለኛ ጥሪ ነበር። እውነተኛ ጥሪ ነበር እና ማቴዎስን የለወጠው ጥሪ ነበር። ሰዎችን ሁሉ ጌታ የሚለውጠው እንዲህ ነው። እያወቀ ነው የሚጠራን። ማንነታችንን ሲጠራን፣ እኛ ልክ እንደ ማቴዎስ ኃጢአታችንን ተናዘን ጌታ ኢየሱስን ለመከተል ብንመጣ በቤቱና በመንግስቱ አንደኛ፣ እኛ እንድናለን። ሁለተኛ በቤቱና በመንግስቱ ጠቃሚ አገልጋዮች የምንሆንበትን ጸጋና ኃይል ሰጥቶ እሱን እንድናገለግል ያደርገናል። አምናለሁ ብዙ ሰዎች ወደ እኛ እንደሚመጡ እና ያን ጊዜ ብዙዎቻችን ህፃናትን በማስተማር በማስተናገድ የልዩ ልዩ ስልጠናዎች በመስጠት ጌታን በቤቱ እንደምናገለግለው ተስፋ አደርጋለሁ። እግዚአብሔር የተመሰገነ ይሁን።